Voice of America. ደቡብ አፍሪቃውያን በመላ ሀገሪቱ ተንሰራፍቷል የሚባለውን በእንግሊዝኛው ስቴት ካፕቸር የሚሉትን የሙስና መረብ ሊያጋልጥ የሚችል የፍርድ ቤት ምርመራ የሚጀመርበትን ጊዜ እየተጠባበቁ እንደሆኑ እየተነገረ ነው። ስቴት ካፕቸር የሚለው ሀረግ የቀድሞ ፕሬዚደንት ጄኮብ ዙማና ግብረ አበሮቻቸው በተለይ ደግሞ የጉፕታ ቤተሰብ በመባል የሚታወቁት ህንዳውያን ወንድማማች በቢሊዮኖች ዶላሮች የሚቆጠር የመንግስት ገንዘብ ለመዝረፍ ይጠቀሙበት ነበር የተባለ ዘዴ መሆኑን ዘጋቢያችን ዳረን ቴይለር ከጆሀንስበርግ ዘግቦታል። አዳነች ፍስሀዬ ታቀርበዋለች። በደቡብ አፍሪካ የሙስናን ተግባር የሚከታተለው ድርጅት ስራ አስኪያጅ ዴቪድ ሉዊስ ስቴት ካፕቸር የሚለውን ቃል የመንግስት የኤሌክትሪክ መብራት አከፋፋይን የመሳሰሉት የመንግስት ውሳኔ ሰጪ ተቋማትን ለመያዝ የሚደረግ የተራቀቀ የፖለቲካ ሙስና ነው በሚል ይገልጹታል። አንድን ኮንትራት በሙስና ማግኘት ከፈለግ፣ የአንድ የግል ዘርፍ ኩባንያ ለመያዝ ብትፈልግ፣ የኮንትራቱ ኃላፊዎች ጋር ሄደ ጉቦ ብትሰጣቸው ስምምነት ላይ መድረስ ትችላለህ። ጉቦውን ከተቀበሉ በኋላ ይከፋፈሉታል። ብዙውን ጊዜ መሰራት የነበረበት ስራ አይሰራም፣ ወይም ጥራት አይኖረውም። የቀድሞው የደቡብ አፍሪካ ፕሬዚደንት ዙማ፣ የጉፕታ ወንድማማቾች እንዲሁም ብዙ የሀገሪቱ ከፍተኛ ባለሥልጣኖች የአንዳንድ የመንግሥት ተቋማት ኃላፊዎችን ሙስና ውስጥ አስገብተዋል በሚል ይከሰሳሉ። ቦርዱ ሙስና ውስጥ መግባቱን ታረጋግጣለህ። የቦርዱ ኮሚቴንም ሙስና ውስጥ አስገባለህ። ዓላማ እንዲሳካም ዋና ሥራ አስፈጻሚው የሙስና አካል እንዲሆን ታደርጋለህ። የሚመለከተው የመንግሥት ሚኒስትርም እንደዚሁ። እንዲህ ዐይነቶቹን ውሳኔ ሰጪ ተቋሞችን በዚህ መልክ እጅ ውስጥ ካስገባ በኋላ በመንግሥት የንግድ ተቋማት ውስጥ ሊኖሩ የሚችሉ ኮንትራቶችን ታገኛለህ ማለት ነው። ሊውስ አያይዘውም ስቴት ካፕቸር የተባለውን የሙስና ዘዴን ያቀነባበሩት ሰዎች ለዚህ ያህል ጊዜ ሊዘልቁ የቻሉት በትክክለኛ ቦታዎች የተቀመጡት ሰዎች ተገቢ እንዳልነበሩ እንደሚያሳይ ጠቁመዋል። ዙማ ለምሳሌ ምርመራ እንዳይካሄድባቸው ለመከላከል ሲሉ በሕግ አስከባሪው አገልግሎት ውስጥ ተባባሪዎቻቸውን በኃላፊነት ደረጃ አስቀምጠው ነበር ይባላል። የአፍሪቃ ብሔራዊ ኮንግረስ መሪ የወቅቱ አዲስ የደቡብ አፍሪቃ ፕሬዚደንት ሲሪል ራማፎሳ አንዳንድ ከጉቦ ጋር የተሳሰሩ ባለሥልጣኖችን ከስራ ማባረራቸው ታውቋል። የራማፎሳ አስተዳደር እስካሁን ባለው ጊዜ ጥሩ ሰርቷል። በአፍሪካ ብሔራዊ ኮንግረስና መንግሥት ውስጥ ያሉት ለውጥ ፈላጊዎች ስር በሰደደ ሙስና ውስጥ ከተሰፈቁ ወገኖች ሊደርስበት ከሚችል ችግር አንጻር ሲታይ ማለት ነው። ሆኖም ሁኔታዎች እየተለዋወጡ ይመስላል። ብቃት ሳይኖራቸው በከፍተኛ ስልጣን ላይ የተቀመጡ ሰዎችን አስመልክቶ የሚደረግ ለውጥ ጊዜ ይወስዳል። ዙማን የሚቃወሙ የመንግሥት የንግድ ተቋማት ሚኒስትር ፕራቪን ጎርደን ደቡብ አፍሪካ ስቴት ካፕቸር በተባለው የሙስና ዘዴ ምክንያት ቢያንስ አንድ መቶ ቢሊዮን ራንድ አጥታለች ብለዋል። ይሁንና ከፍተኛ ባለሥልጣኖችን የሙስና መረብ ውስጥ በማስገባት ለመጠቀም በሚደረገው የሙስና ተግባር በሀገሪቱ ላይ ምን ያህል የኢኮኖሚ ጉዳት እንደደረሰ ግን ምንጊዜም ቢሆን ሊታወቅ የሚችል እንደማይመስላቸው ልውስ ገልጸዋል። ምንም አይነት ግምት ላይ ቢደረስ በትክክለኛው መጠኑ አይቀርብም። እነዚያ የሙስና ተግባሮች የሚከናወኑት በምስጢር ነበርና። ስለ ሙስና ጉዳይ የሚከታተል ቡድንና ጋዜጠኞች አንዳንዶቹን በምስጢር የተከናወኑ የሙስና ተግባሮችን አጋልጠዋል። የደቡብ አፍሪካ የባቡር ሀዲድ እና መብራት ኃይልን ያካተቱ ኩባንያዎችን ከዙማ ጋር ይሰራሉ በተባሉ ወንድማማቾች መያዛቸውን ነበር ለማጋለጥ የቻሉት ብለዋል፣ በደቡብ አፍሪካ የሙስናን ተግባር የሚከታተለው ድርጅት ስራ አስኪያጅ ዴቪድ ሉዊስ ይህ ስቴት ካፕቸር በተባለው የሙስና ዘዴ ስፋት አንጻር ሲታይ ከዚህ የሚገኘው ኢሚንት ነው። ይህ ሲባል ግን በቢሊዮኖች ስለሚቆጠር አንድ ነው የምናወራው። ልዩሳ አያይዘውም ይህ ከሌላው ጋር ተዳምሮ ሲታይ ሀገሪቱ ስር በሰደደ የሙስና ሌብነት ምክንያት ምን ያህል ገንዘብ እንደተበዘበዘች መገመት እንደሚቻል ገልጸዋል። ስቴት ካፕቸር የተባለውን የሙስና ዘዴን የሚከታተለው ኮሚሽን የሙስና ማስረጃ ማቅረብ ብቻ ሳይሆን ሰዎችና ተቋማት እንዲገቡበት እንደሚፈልጉ አስገንዝበዋል። ኮሚሽኑ ይህ እንዴት ሊሆን እንደቻለ እንዲጠይቅና እንዲያጋልጥ ፈልጋለሁ። ሁለተኛ እንዲህ አይነት ተግባር እንዳይደገም ለመጣር መወሰድ ያለባቸው እርምጃዎችን ለይቶ ማቅረብ አለበት። ፖሊሶችና አቃቢያነ ሕግ የኮሚሽኑን መኖር ምክንያት በማድረግ ስራቸውን ከማከናወን ገሸሽ እንደማይሉ ተስፋ አደርጋለሁ ብለዋል። የኮሚሽኑ መኖር ጥፋተኛ የሆኑ ወገኖች ምንም ቢሆን ምን ሊታሰሩ አይችሉም ማለት አይደለም ይላሉ ልዊስ። የቀድሞው የደቡብ አፍሪካ ፕሬዚደንት ጃኮብ ዙማ እና ልጃቸው ዱድዛን ከሙስና ጋር በተያያዙ የተለያዩ ክሶች ፍርድ ቤት ቀርበዋል። እነዚህ ሰዎች በአንዳንድ የአገሪቱ ክፍሎች በተጎጂነት ደረጃ ሊታዩ የሚችሉበት ሁኔታ አለ። በአንዳንድ ነጥቦች እነሱና ደጋፊዎቻቸው አፍራሽ ኃይል ሆኖ ሊቀርቡ ይችላሉ። ውሎ አድሮ ግን የእነዚህ ሰዎች ለፍርድ መቅረብ ፍትሕ ሊያስገኝ ይችል ይሆናል። ከቀድሞው የደቡብ አፍሪካ ፕሬዚደንት ጃኮብ ዙማ ጋር በመተባበር በሙስና ተግባር ተዘፍቀዋል የሚባሉት የጉፕታ ወንድማማቾች በአሁኑ ወቅት በተባበረው የአረብ ኤሚሬቶች ይኖራሉ ተብሎ ይታመናል። ስለሆነም የደቡብ አፍሪካ የፍርድ ሚኒስቴር ወንድማማቾቹን ለሀገሪቱ ባለሥልጣኖች እንድታስረክብ እየተደራደሩ መሆኑ ታውቋል። ደቡብ አፍሪካ ውስጥ ከፍተኛ ባለሥልጣኖችን ተባባሪ በማድረግ ስለሚካሄድ የሙስና ተግባር የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆየ ነው።